በቅርቡ የፊታችን ወረሃ ግንቦት ላይ በሚካሄደው ብሔራዊ ምርጫ ላይ እንዳልወዳደር በመገፋቴ ምርጫው ላይ ተሳትፎ አይኖረኝም ሲል የገለጸው የኦሮሞ ነጻነት ግንባር ኦኔግ የአመራሮቹ መታሰር የጽህፈት ቤቶቹ መዘጋትና የፖለቲካ አውድ መጥበብን በምክንያትነት መጥቀሱ የሚታወስ ነው። ባለፈው ወረሃ ሐምሌ 2012 ዓም በግንባሩ አመራሮች መካከል የተፈጠረውን ውዝግብ ለብሔራዊ ምርጫ ቦርድ ሲያቀርብ የነበረው ፓርቲው ችግሮቹን በጠቅላላ ጉባኤ እንዲፈታው የሚል ምክር ሀሳብ ከቦርዱ መሰጠቱም እንዲሁ። የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ እንደሚሉት በህገ ደንባችን ላይ የተቀመጡትን ነገሮች አዲሱ አዋጅ ጋር ማስታረቅ አሜንድ ማድረግ እንዳለብን፣ ከዚህ አዋጅ መውጣት በፊት የተቋቋሙ ፓርቲዎች በሙሉ ህገ ደንባቸውን ከዚህኛው አዋጅ አንዳንድ ሰባ አራት አንጻር እንዲያስተካክሉ ለብዙዎች ነው የተነገረው። እኛ ጠቅላላ ጉባኤ የምናደርግበት የራሳችንን ጉዳዮች ስላሉን ለማድረግ ቅዳለን። ይሄ ግን ከምርጫ ጋር ምንም ተያዥነት የለውም። ሌሎችም እንደተባለው በምርጫ የመሳተፉ ሁኔታ ቢመቻች ኖሮ በድርጅቱ ላይ ያሉትን አፈናዎች ምርጫ ቦርድ ማስቀረት ቢችል እና መንግስትም እንደዛ አይነት ተግባር ውስጥ ባይገባ ኖሮ እንደ ማንኛውም ፓርቲ ከምርጫ በኋላ ባሉት ሶስት ወራት በቦርዱ በተላለፈው መሰረት ማድረግ ይቻል ነበር። በዚህ ምርጫ ተሳትፎ አድርገን አሁን ባለው ሁኔታ ከዓመት በፊት የተቋቋመ ጠቅላላ ጉባኤ አዘጋጅ ኮሚቴ አለ። ያ ኮሚቴ ስራውን ጀምረዋል። የጠቅላላ ጉባኤው አዘጋጅ ኮሚቴን የመስራ ቦታ ችግር አጋጥሞታል ያሉት አቶ ባቴ ኡርጌሳ የድርጅቱ ዋና ቢሮን ጨምሮ ጽህፈት ቤቶቹ እንዲከፈቱ ለኢትዮጵያ ብሔራዊ ምርጫ ቦርድ ዳግም ጥያቄ አቅርቦ ምላሽ እየተጠባበቀ መሆኑን አንስተዋል። የታሰሩት አሉ። ሀገር ውስጥ ባሉት ግን እንቅስቃሴ ተጀምረዋል ማለት ነው። ኮሚቴው ዝግጅቴን አጠናቅ ያለው በዚህ ቀን ጠቅላላ ጉባኤ ማድረግ ይቻላል የሚል የውሳኔ ሀሳብ ሲያ ሲያቀርቡ በዛ መሰረት የሚደረግ ይሆናል። ውዝግብ ውስጥ ከገቡና ሊቀመንበሩ አቶ ዳውድ ኢብሳን ሲከሱ ከነበሩት ከፓርቲው አመራሮች አንዱ የሆኑት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጄላ መርዳሳ እንደሚሉት ግን ከምርጫው በፊት ልደረግ የታቀደው ጠቅላላ ጉባኤ ተጓቶ የቀረው በአመራሩ ፍላጎት ማጣትና ውሳኔ ሰጪነት አለመቀላጠፍ ነው። ጠቅላላ ጉባኤ ለማካሄድ ከአንድ ዓመት በፊት ነበር ቀጥሮ የተያዘለት ጊዜ ወስደን እንድንሰራበት ሀሳብ ነበር፣ ውሳኔ ነበረ ግን ያንንም አመራሩ ሊጓተት ቆይቶ መሀል ላይ ችግሩ ተፈጥሮ ወደ ጉባኤው እንዳንሄድም እንቅፋቶች ተፈጥረዋል ማለት ነው። ከዛም በኋላ በጠቅላላ ጉባኤ ነው የምፈታው የችግር ብሎ የኢትዮጵያ ብሔራዊ ምርጫ ቦርድ ሁለቴ አጥብቆ ያሳሰበውንም ላለመቀበል እያንገራገሩ የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀምጠው አቅጣጫ ድርጅቱ ችግር ውስጥ መግባቱን አባላቱ አውቀው በየደረጃው ያሉ የአመራር አባላት ጠቅላላ ጉባኤ አካሄደው የራሳቸውን አመራር እንዲመርጡ በሚል አቅጣጫ ይህንን ተቀብለን እየተንቀሳቀስን ነው ማለት ነው። ሊደረግ በታቀደውና እንቅስቃሴው የተጀመረለት ጠቅላላ ጉባኤ ዝግጅት ላይ ሁሉም የአመራር ቡድኖች በጋራ ስለ መስራት አለመስራታቸው ጥያቄ ያቀረብንላቸው የኦኔግ ጊዜያዊ የህዝብ ግንኙነት ኃላፊ አቶ በቴ ጊዮርግ ጌታ እነዛ እነዚያ ኮሚቴዎች ስራቸውን ይሰራሉ። ለነሱም አሳውቀዋል፣ ለእኛም አሳውቀዋል። እና ከእነሱም አይደሉም ከእኛም አይደሉም። እነዚህ ኮሚቴ ኢንዲፔንደንት ናቸው። ማዕከላዊ ኮሚቴ ወይንም ብሔራዊ ምክር ቤት ነው የመረጣቸው። እነዛ ሰዎች፣ አምስቱ ሰዎች የዚህ ኮሚቴ አባል አልነበሩም። እኛም የዚህ ኮሚቴ አባል አልነበርንም። የተለየ ከነሱ ጋር የምንሰራውም የማንሰራውም ነገር የለም። የኦሮሞ ነጻነት ግንባርን ሲያወዛግብ በቆየው የአመራሮቹ አንዱ ሌላኛውን መክሰስ ህጋዊነት የጎደለው ነው ሲል በቅርቡ ምላሽ የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ባስተላለፈው ውሳኔ ጠቅላላ ጉባኤን ማካሄድ ለሁሉም እልባት እንደሚሰጥ በማመላከት የድርጅቱ መዋቅሮችም ለዚሁ ግፊት እንዲያደርጉ መጠየቁ አይዘነጋም። ለዶቼ ቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ